ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።

አሜሪካ ለአዲስ ምዕራፍ ዝግጁ ነች። አሜሪካ ለተሻለ ታሪክ ዝግጁ ነች። ለፕሬዚዳንት ካማላ ሃሪስ ዝግጁ ነን።

የቀድሞ ፕሬዚዳንት ባራክ ኦባማን የሰማችሁት በትላንትናው ምሽት በሽካጎ ከተማ ለዲሞክራቶች ካደረጉት ንግግር የተወሰደ ነው። ሁለተኛ ቀኑን የዲሞክራቲክ ጉባኤ እንመለከታለን። በርከት ያሉ ዝግጅቶቻችንም በዚሁ ርዕስ ላይ ያተኩራሉ። ከዲሞክራቶች ጉባኤ በተጨማሪ

በዕለቱ ወቅታዊ ጉዳዮች በኢትዮጵያን የሚመለከቱ ዓለም አቀፍ ርሶችን ጨምሮ የተለያዩ ዘገባዎች አሉን። ረቡዕ ሐምሌ 15 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለዜናው ተሰይሟል።

ኤልያስ አስማረ የስርጭት ምህንድስናውን ኬላ ዊልያምስ ደግሞ በቴክኒኩ እያስተባበሩ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ከተቀሩ ባልደረቦቻችን ጋር ልዩ ልዩ ዝግጅቶች ከኢትዮጵያ እና ከተለያዩ አካባቢዎች ሲጠናቀሩ ማካተናል። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ወደ እንግዱ ወልዴ

በድጋሚ እንደምናመሻችው ህወሀት በክልሉ መንግስት ውስጥ ባለው ውክልና ላይ ከሚመለከታቸው አካላት ጋር እንደሚነጋገር ዶክተር ደብረ ጽዮን መጠቆማቸው፣ የቀድሞ ፕሬዚዳንት ባራክ ኦባማ ዴሞክራቶች ለምርጫ ፍልሚያው እንዲዘጋጁ ጥሪ ማስተላለፋቸው፣ እንዲሁም በኬንያ አርባ ሁለት ሴቶችን መግደሉን ያመነው ግለሰብ

ከእስር እንዲያመልጥ ተባብረዋል የተባሉ አምስት ፖሊሶች ፍርድ ቤት ቀረቡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር አንዱን ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ልዩነቱ ይፋ ከሆነ በኋላ ፓርቲው በትግራይ ክልል ጊዜያዊ አስተዳደር ውስጥ ያለውን ውክልና ዳግም ለማደራጀት ፍላጎት እንዳለው ጠቁመው በጉዳዩ ላይ

ከፌዴራል መንግስትና የክልሉን አስተዳደር ከመሠረቱ አካላት ጋር ውይይት እናካሄዳለን ሲሉ ተናግረዋል። የብሔራዊ ምርጫ ቦርድ ቅና ባልሰጠውና አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላት በተቃውሞ ባልተሳተፉበት ጉባኤ ዳግም የህወሓት ሊቀመንበር ሆነው የተመረጡት ዶክተር ደብረጽዮን ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ በጉባኤው ህወሓትን ለማዳን የሚያስችል ስራ ተፈጽመዋል ሲሉ ተናግረዋል።

የጉባኤውን መካሄድ የተቃወሙ አመራሮች ወደ ጉባኤ ገብተው ሀሳብ እንዲሰጡ ተጠርተው አልቀረቡም ያሉት ዶክተር ደብረ ጽዮን ከእነዚህ ሰዎች ጋር በተለያየንበት ሁኔታ በቀጣይ ለህዝባችን በየፊናችን እንዴት እንደምንሠራ ለመወያየት እንችላለን ሲሉ ፍላጎታቸውን ገልጸዋል። በጊዜያዊ አስተዳደሩ ውስጥ ሰው ለመተካት በችኮላ እንደማይሰሩም አመልክተዋል።

ዶክተር ደብረጽዮን ህወሓት በጊዜያዊ አስተዳደሩ ውስጥ የሚኖረውን ድርሻ በተመለከተ ከፌዴራል መንግስት ከክልሉ የጸጥታ ኃይሎች እንዲሁም ከምሁራንና በጊዜያዊ አስተዳደሩ ውስጥ በብቸኝነት እየተሳተፈ ካለው ተቃዋሚው ብሔራዊ ባይቶ አባይ ትግራይ ፓርቲ ጋር እንደሚወያዩ ጠቁመዋል።

በጉባኤው ከፓርቲው ኃላፊነትና አባልነት የታገዱ አመራሮች ከእንግዲህ ህወሓትን እንደማይወክሉም ዶክተር ደብረ ጽዮን መናገራቸውን ባልደረባችን ሙልጌታ ጽዋ ከመቀለ ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ባለፈው ሳምንት ቅዳሜ ነሐሴ 11 ቀን 2016 ዓ ም ለክልሉ ብዙሀን መገናኛ በሰጡት መግለጫ በአሁኑ ጊዜ በምርጫ ቦርድ ተመዝግቦ ዕውቅና የተሰጠው ህወሓት አራት ሰዎች የፈረሙት

እና የፓርቲው ተቋማት የማያውቁት ነው ሲሉ አጣጥለዋል። ጉባኤ ያካሄዱትን የፓርቲውን አመራሮችንም የጊዜያዊ አስተዳደር ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉ ግጭት መፍጠር የሚፈልጉ ናቸው በማለት መክሰሳቸውም ይታወሳል። የቀድሞ ፕሬዚዳንት ባራክ ኦባማ ዴሞክራቶች ለምርጫ ፍልሚያው እንዲዘጋጁ አሳሰቡ።

አሜሪካውያን ሳይዘናጉ ድምፅ እንዲሰጡም ጠይቀዋል። የቀድሞው ፕሬዚደንት ባራክ ኦባማ ትናንት ማክሰኞ ምሽት በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ባደረጉት ንግግር ችቦው ወደ ካመላ ሃሪስ ቢተላለፍም የዲሞክራቶች ሥራ ገና እንዳልተጠናቀቀ አስገንዝበዋል። እንዳትሳሳቱ፣ ትልቅ ፊልሚያ ይሆናል ብለዋል። ኦባማ ለሁለት በተከፈለው ሀገር ምርጫው ተቀራራቢ ፉክክር የሚታይበት ነው ሲሉም አክለዋል።

በዲሞክራቲክ ፓርቲው ጉባኤ ላይ ንግግር ያደረጉት ኦባማ ተስፋ ይሰማኛል ሲሉም ተናግረዋል። ካማላ ሄሪስ ቀጣዩ የአሜሪካ ፕሬዚዳንት እንዲሆኑም ያላቸውን ድጋፍ ገልጸዋል። ጉባኤው ዛሬ ምሽት የሚቀጥል ሲሆን ለምክትል ፕሬዚደንትነት የሚወዳደሩት ቲም ዋልዝ፣ የቀድሞ ፕሬዚደንት ቢል ክሊንተን እና የቀድሞዋ የምክር ቤት አፈ ጉባኤ ናንሲ ፐሎሲ ንግግር እንደሚያደርጉ ፕሮግራም ተይዘዋል። አድማጮቻችንና ተመልካቾቻችን የጉባኤውን የትላንት ውሎ በተመለከተ ቺካጎ ከሚገኘው ባልደረባችን

ወደ በኋላ ላይ የቀጥታ ዘገባ ይኖረናል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በኬንያ አርባ ሁለት ሴቶችን መግደሉንና አስከሬናቸውንም መቆራረጡን አምኗል የተባለው ግለሰብ ናይሮቢ ከሚገኝ እስር ቤት እንዲያመልጥ ተባብረዋል የተባሉ አምስት ፖሊሶች ዛሬ ፍርድ ቤት ቀርበዋል። የሰላሳ ሶስት ዓመቱ

ከሊንስ ጁማኤሲ እና ሌሎች አስራ ሁለት ኤርትራውያን በመዲናዋ ከሚገኝ የፖሊስ ጣቢያ እስር ቤት ትላንት ማምለጣቸውን ተከትሎ ፖሊስ አሰሳውን ጀምሯል። ፖሊስ አደገኛና ለሰው የማያዝን ብሎ የገለጸው ግለሰብ ባለፈው ወር በጥርጣሬ የተያዘው በርካታ ሴቶች አስከሬን በአንድ የቆሻሻ መጣያ ስፍራ ተቆራርጦ መገኘቱን ተከትሎ ነው። ፖሊስ እንደሚለው ከሊንስ ጁማኤሲ የትዳር አጋሩን ጨምሮ አርባ ሁለት ሴቶችን ገድሎ አካላቸውን መቆራረጡን አምኗል።

አስራ ሁለቱ ኤርትራውያን ታስረው የነበረው በሕገ ወጥ መንገድ ወደ ኬንያ ገብተዋል በሚል እንደነበር ሪፖርቱ አመልክተዋል። የሌባኖሱ ሄዝቦላ ከ50 የሚበልጡ ሮኬቶችን ዛሬ ወደ እስራኤል ያስወነጨፈ ሲሆን

እስራኤል ወደ ግዛቷ በቀላቀለቻቸው ጎላን ሃይትስ በሚገኙ በርካታ የግል መኖሪያ ቤቶች ላይ አርፈዋል። ጥቃቱ የመጣው በጋዛ ጦርነት የተኩስ አቁም ላይ እንዲደረስ የአሜሪካ የውጭ ጉዳይ ሚኒስትር ከግብፅና ቀጣር አደራዳሪዎች ጋር በተገናኙ ማግስት ነው። የተኩስ አቁም ላይ ለመድረስ አሁንም አንዳንድ ችግሮች እንዳሉ እስራኤልም ሆነች ሐማስ በማስታወቅ ላይ ይገኛሉ። አዲስ የቀረበው ሀሳብ ከዚህ በፊት ቀርቦ የነበረውን ሀሳብ የቀየረ ነው ሲል

ሐማስ ዛሬ ባወጣው መግለጫ አስታውቋል። እስራኤል አዲስ ባቀረበችው ሀሳብ ላይ አሜሪካ ስምምነቷን ገልጻለች ሲልም ሐማስ ክስ አሰምቷል። እስራኤል ሌባኖስ ውስጥ ትናንት ማክሰኞ ባደረሰችው ጥቃት አንድ ሰው ተገድሎ 19 መቁሰላቸውን ተከትሎ በበቀል የተፈጸመ ጥቃት መሆኑን ሄዝቦላ አስታውቋል። እስራኤል የሄዝቦላን መሳሪያ ማጠራቀሚያ ትናንት ማክሰኞ መምታቷን ተከትሎ ሄዝቦላ ከሁለት መቶ በላይ ሮኬቶችን ወደ እስራኤል አስወንጭፏል።

በመጨረሻም የተመድ ልዩ መርማሪው አፍጋኒስታን እንዳይገቡ ታገዱ። በአፍጋኒስታን የታሊባን መሪዎች የተባበሩት መንግስታት ድርጅት የሰብአዊ መብት ልዩ መርማሪ የሆኑትን ሪቻርድ ቤኔት ፕሮፓጋንዳ አሰራጭተዋል በሚል ወደ ሀገሪቱ እንዳይገቡ አግዷል። የታሊባኑ ቃል አቀባይ ዛቢሁላ ሙጃሂድ እንዳሉት ተመድን የሚወክሉት መርማሪ በመሬት ላይ ያለውን ሁኔታ ያዛባሉ፣ ለዓለም አቀፉ ማህበረሰብም አሳሳሽ ያሉትን መልእክቶች ያቀርባሉ ሲሉ አክለዋል።

ከሁለት ዓመታት በፊት ታሊባን አፍጋኒስታንን መቆጣጠሩን ተከትሎ ሪቻርድ ቤኔት በተደጋጋሚ ወደ ካቡል በመጓዝ የአገሪቱን የሰብአዊ መብት ሁኔታ በተመለከተ ጄኔቫ ለሚገኘው የተመድ የሰብአዊ መብት ምክር ቤት ሪፖርት ሲያቀርቡ ቆይተዋል። የተመድ የሰብአዊ መብት ምክር ቤትም ሆነ ሪቻርድ ቤኔት ወደ አፍጋኒስታን እንዳይገቡ መከልከላቸውን በተመለከተ ወዲያውኑ አስተያየት አልሰጡም። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚህ ተጠቃሏል። አሁን ወደ አሉላ ከበደ ማያቸዋሉ።

እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ረቡዕ ምሽት ሐምሌ

15 2016 ዓ.ም ነው ዕለቱ። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አስተናጋጃችሁ አሉላ ከበደ ነኝ። ራም ማክሊን በስቱዲዮ ምስል ቅንብሩ ያግዘናል። ሌሎች ባልደረቦቻችንም በተለያዩ ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎችን ይዘው ይቀርባሉ። አሁን ታዲያ እንደ ወትረው ሁሉ ወደ ቀዳሚው የዕለቱ አቢይ ርዕስ ነው የምናልፈው

በመግቢያችን ያስተዋወቅ ነው ይበልጡንም የዛሬ ዝግጅታችን በስፋት የሚያተኩርበት የዲሞክራት ፓርቲው ብሔራዊ ጉባኤን የሚመለከት ነው። ከስፍራው የተጠናቀረ ዘገባ ነው ቀዳሚው። የቀድሞ ፕሬዚዳንት ባራክ ኦባማ ዲሞክራቶች ለሀሪስ ድጋፍ እንዲሰጡ አሳሰቡ ይላል። የቀድሞ ፕሬዚዳንት ባራክ ኦባማ በትላንትና ዕለት

ከዚህ ቀደም በኖሩባት ሺካጎ ከተማ ለዲሞክራቶች ባሰሙት ንግግር ምክትል ፕሬዚዳንት ካማል ሃሪስ በኅዳር ወር በሚካሄደው የአሜሪካ ፕሬዚዳንታዊ ምርጫ ዶናልድ ትራምፕን ለመገዳደር የሚችሉ ትክክለኛዋ እጩ ናቸው ብለዋል። የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ከዲሞክራቲክ ፓርቲው ብሔራዊ ጉባኤ ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንዲህ ታሰናደዋለች። የቀድሞ ፕሬዚዳንት ባራክ ኦባማ ከተማቸው በሚካሄደው

የዲሞክራቲክ ፓርቲ ብሔራዊ ጉባኤ ደማቅ አቀባበል ተደርጎላቸዋል። አሜሪካ ለአዲስ ምዕራፍ ዝግጁ ነች። አሜሪካ ለተሻለ ታሪክ ዝግጁ ነች። ለፕሬዚዳንት ካማላ ሃሪስ ዝግጁ ነን። ኦባማ በንግግራቸው ሃሪስን ከሪፐብሊካን ተቀናቃኛቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር በቀጥታ አነጻጽረዋል።

ሃሪስ በራሷ ችግሮች ላይ አይደለም የምታተኩረው ትኩረቷ በእርሶ ላይ ነው የሚሆነው። እንደ ፕሬዚዳንት ለራሷ ደጋፊዎች ብቻ አይደለም የምታገለግለው። ለእርሷ ያላጎበደዱትና ጎንበስ ብሎ እጇን ያልሳሙትን አትቀጣም። እያንዳንዱን አሜሪካ ይወክላል የምትሠራው ከማላ ማለት እሷ ናት። ኦባማ ወደ መድረክ የወጡት በባለቤታቸው ሚሼል አስተዋዋቂነት ሲሆን እሳቸውም ባደረጉት ንግግር ያጠረው የሀሪስ የምርጫ ዘመቻ

ዲሞክራቶች እርሷን ለመምረጥ የበለጠ ጠንክረው እንዲሰሩ ሊያበረታታቸው ይገባል ብለዋል። እንደ ካመላ ያለ ሰው እንዲመረጥ የምንችለውን ነገር ከማድረግ ይልቅ ይቺ ሀገር እንደ ካመላ ያለ ሰው ትመርጣለች ወይ በሚለው ሀሳብ ራሳችንን ማስጨነቅ አይገባንም።

ምንም እንኳን ዲሞክራቶች እጩ የማቅረብ ሂደታቸውን በዚህ ወር ይፋ ቢያደርጉም እያንዳንዱን ግዛት ስም በመጥራት በተደረገው የማስተዋወቅ ስነ ስርዓት ላይ ዲሞክራቶች ለአዲሱ አጯቸው ጉጉት እንዳላቸው አሳይቷል። በዊስኮንሲን ግዛት ሚልዋውኪ ከተማ የምርጫ ዘመቻ እያደረጉ የሚገኙት ካማላ ሀሪስ

ካሉበት ሆነው የግዛቶቹን ተወካዮች አመስግነዋል። ቺካጎ ያላችሁትንም በመላ ሀገሪቱ ያላችሁትንም አሜሪካውያን ሁሉ አመሰግናለሁ፣ አመሰግናለሁ። ባለቤታቸውን ደስተኛ ታዋጊ ሲሉ ያሞገሱት ዳግ ኤም ሆልፍ እንዲሁ በቺካጎ ለተሰበሰቡት ዲሞክራቶች ንግግር አድርገዋል።

ከየትም እንምጣ ምንም እንምሰል የበለጠ የምንጠነክረው የምንፈራውን ስንዋጋ ብቻ ሳይሆን ላመንበትም ጭምር ስንዋጋ ነው በሚል ጠንካራ እምነት ትመራለች። የዲሞክራቲክ ፓርቲ ሁለተኛ ቀን ጉባኤ የቀድሞ ፕሬዚዳንት ትራምፕ አስተዳደር አባላትንና ለሃሪስ ድጋፍ የሰጡ የሪፐብሊካን ፓርቲ ባለስልጣናትንም ንግግር አስተናግዷል።

ከነዚህ መካከል የአሪዞና ግዛት ሜሳ ከተማ ሪፐብሊካን ከንቲባ የሆኑት ጆን ጊልስ አንዱ ናቸው። ትራምፕ ያልተገደበ የኢኮኖሚ እድገት እንደሚያመጡ፣ የአሜሪካ ምርት ዳግም እንደሚያንሰራራ፣ ድንበሮቻችን እንደሚጠበቁ የመሳሰሉ ትላልቅ ተስፋዎች ሰጥተውን ነበር። ነገር ግን በመጨረሻ ትራምፕ ወሬ ብቻ መሆናቸውን አየን። ረቡዕ ዕለት በሚካሄደው የጉባኤው ሦስተኛ ቀን የሚኖሶታ ዋገረ ገዥ ቲም ዋልዝ

የፓርቲው ምክትል ፕሬዝዳንት ሆነው ለእጩነት መቅረባቸውን በይፋ በመቀበል ለዲሞክራቶች ንግግር ያደርጋሉ ተብሎ ይጠበቃል። ካትሪን ጂብሰን ቺካጎ ከሚካሄደው የዲሞክራቲክ ፓርቲ ጉባኤ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

ስምኝሽ የቆየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ዬ እንዳስተዋወቅኩት የዲሞክራቶች ፓርቲን ብሔራዊ ጉባኤ የተመለከቱ ዘገባዎችና ቅንብሮች በስፋት በስርጭታችን ይቀርባሉ። ከዚያ በፊት ግን አሁን ወደ ኢትዮጵያ ወደ ደቡብ ኢትዮጵያ እናቀናና እንመለሳለን። በደቡብ ኢትዮጵያ የጎርፍ ሁኔታዎችን የሚመለከት ነው። አዘጋጅቶ ያቀረበልን ዮናታን ዘብዴዎስ ነው። እንሆ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳም

በላይኛው የኦሞ ወንዝ ተፋሰስና በአካባቢው እየጣለ ያለው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ 79 ሺህ የወረዳው ነዋሪዎች ተፈናቅለው ውሃ በማይደርስባቸው ደሴቶች ተጠለው እንደሚገኙም የወረዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምፅ በስልክ ተናግሯል። የቱርካና ሐይቅ ሞልቶ ወደ ኋላ መፍሰሱናም የኦሞ ወንዝም ከተፈጥሯዊ ወሰን አልፎም አካባቢውን በጎርፍ ማጥለቅለቁን የገለጹት አቶ ታደለ በዚህ ሳቢያ የወረዳ ዋና ከተማ ኦሞራትም

የመዋጥ ስጋት ላይ መወደቋልም አመልክተዋልም። ከዚህም በፊት ዋው ከወመራ ከተማ ምን ያህል እንደመደቅ ይታወቃል። ከሁለት ሺ አስራ ሁለት በፊት የነበረው እንግዲህ

ወደ 65 ኪሎ ሜትር የመሪቁ ዛሬ ላይ ከኦሞራተ ሁለት ነጥብ አምስት ኪሎ ሜትር ላይ ነው። ስለዚህ ኦሞራተ ሁለት ነጥብ አምስት ኪሎ ሜትር ላይ መጣ ማለት ኦሞራተ ከተማ ልትዋጥ ነው። ስለዚህ ኦሞራተ ከተማ ድረሱ፣ የጋራ መፍትሄና ብጅ ነው። በከተማዋ የሚኖሩ ከስድስት ሺ አምስት መቶ በላይ ነዋሪዎችም በሙላቱም እንዋጣለን በሚል ስጋት ላይ መሆናቸውን ያመለከቱ የወረዳው አስተዳዳሪም ከፍተኛ ጉዳት ከማስከተሉ በፊት የኦሞ ወንዝን አቅጣጫ በመቀየር ዘላቂ መፍትሄ እንዲፈለግ ጠይቀዋል። እውነት ነው የሚ አሁን የወንዙ አመጣት ንክ ሌም ራሴ ማተ ማተለ በጣም ከባድ ነው። እውነት ነው እና እጅግ በጣም ከባድ ነው።

እኛ ምክንያቱም አሁን ሰው ሁሉም የከተማ ማህበረሰብ የነ ጉዳይ ነው ብሎ የምንቀሳቀሰው ከተማ ልዋ ስለሆነ ነው። የሆነ መፍትሄ ቢሰጥ ጥሩ ነው ነው። ምናልባት መቀየስ ካለበት ጥቃዊ ሰው ሄድ በጠቅበተ ካለን ቤት የተሻለ ነው ሆነ ይሄ ካልተደረገ ከተማው ቶታል ትዋቃለች። ምክንያቱም ውሃው የመያዝ አቅሙ እየጨመረ መጥቷል። እኚሁ ነዋሪዎች በ2016 ዓ ም መባቻ ወቅትም በጎርፍ መጠለቀቅ ሳቢያም ተፈናቅለው ውሃው በማይደርስባቸው ደሴቶች ተጠለው

መቆየታቸውን ያስታውሱት አቶ ታደለ አሁንም በአስቸጋሪ ሁኔታ ውስጥ መሆናቸውን አስታውቀዋል። ባለፈው ዓመት በተመሳሳይ አደጋ ተፈናቅለው በ12 መጠለያዎች ውስጥ ተጠልለው ከነበሩት በተጨማሪም ሌሎች አርቢቶ አደሮችም መፈናቀላቸውንም አስተዳዳሪው ተናግሯል።

ያው ከሁለት ሺ አስራ ሁለት ጀምሮ እስካሁን ድረስ ሁለት ሺ አስራ ስድስት ካረንት ላይ ያለው ወንዙ ያው እንግዲህ ማህበረሰቡ ላይ ጉዳት እያደረሰ እንደሆነ ይታወቃል። ተቀጣኝ ሺ ስምንት መቶ ሃያ ዘጠኝ ነው ሃያ ስምንት አካባቢ ማህበረሰብ ነው ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የአገር ውስጥ ተፈናቃዮችና የስደተኞች መብቶች ክትትል ዲርክተር ወይዘሮን ጉዳይ መስቀሌ ኮሚሽኑ ለተራዘመ ጊዜ ክትትል ማድረጉን ገልጸው የአደጋው መንስኤ ናቸው ያሏቸውንም ሶስት ነጥቦችን ዘርዝረው አስረድተዋል። አንዱ ወርግት የአየር ለውጥ በተለይ ደግሞ ወቅቱን ያልጠበቀ ዝናብ መጨመር ነው።

ሁለተኛው የመጥለቅለቁ ምክንያት የጊቤ ሶስትን ለማስተንፈስ ተደቀቀው ውሃ መሆኑን አስመልክተን እዛው ምክክራችን እንዲሁም ደግሞ በሪፖርታችንም ጭምር ከሰቶን በሪፖርታችን ገልጸናል እና ሌላው የቱርካና ባክሎ መኖሩ በሚሉ በእነዚህ ሶስት ምክንያቶች የመጥለቅለቅ አደጋ እንደተከሰተና ከዚህ ጋር ተገናኝቶ ዜጎች እንዲፈናቀሉ መሆኑን ክትትላችን ወቅት ያገኘናቸው ግኝቶች ናቸው። ስለዚህ ደጋግሞ ኮሚሽኑ ሲመክር የነበረው በተፈናቀሉ ወይም በመፈናቀል አውድ ስለሚገኙ

ዜጎች የኢመርጀንሲ ላይፍ ሴቪንግ ስራዎች መሰረታቸው እንደተጠበቀ ሆኖ ለመፈናቀል የሚደረገው ምላሽ ግን በዋነኛነት የዘላቂ መፍትሄ አማራጮችን ተግባራዊ የማይደረግ ከሆነ ችግሩ ዘላቂ እልባት እንደማያገኝ በተደጋጋሚ ከደቡብ ኢትዮጵያ ክልል መንግስት ጋር ባደረግናቸው የሁለት ሰዎች የጋራ ኖርቻችን ላይ ይህ ጉዳይ ጠቁመናል ማለት ነው። ኮሚሽኑ ባስቀምጣቸው ምክር ሀሳቦች ላይ በተለያዩ ጊዜያትም ከመንግስት ባለስልጣናት ጋራ በመወያየትም ከመግባባት ላይ መደረሱን ያወሱት ድርክተሯ በተግባር ግን

ባለመፈጸማቸው ችግሩ አሁንም እንዲቀጥል ማድረጉን አብራርተዋል። በእርግጥ ክልሉ ለዚህ አካባቢ ለተፈናቀሉ ዜጎች በዘላቂነት እልባት መሰጠት እንዳለበት ተማምነናት። ነገር ግን የሚወሰዱ እርምጃዎችን አስመልክቶ እረቶች መጀመራቸው ነው እየተገለጸልን እንጂ እረቶቹ ተግባራዊ ሆነው ዜጎች በቋሚነት ወይም በዘላቂነት የሚቋቋሙበት ሁኔታዎች እስካሁን አልተመቻቹም ማለት ነው። ለተፈናቀሉ ነዋሪዎችም እስካሁን በቂ ሰብአዊ ድጋፍ እንዳልቀረበና ዘላቂ የማቋቋም እርምጃዎች እንዳልተወሰዱም

ወይዘሮ ጉዳይ ያመልክተዋል። እንግዲህ በወቅቱ ክትትሉን ባከናወንበት ጊዜ ትንሽ ቆየት ብሎ ነው ክትትሉ። ስንት ወር ነበር የተከናወነው? ከዛም መለስ እስከ ባለፈው ሳምንት ድረስ ከደቡብ ኢትዮጵያ ክልል መንግስት ጋር በተለያዩ አጋጣሚዎች ስለዚሁ ጉዳይ ትኩረት አድርገን ስንወያይ ነው የቆየ ነው።

በወቅቱ ክትትል በምናደርግበት ጊዜ ግን በተለይ ክፍተት የተስተዋለባቸው ጉዳዮች አንደኛው ለተፈናቃዮች በቂ ወቅቱን የጠበቀ እንዲሁም ደግሞ በተለይ ሴቶችን፣ ሕጻናትን እና አረጋውያን ተፈናቃዮችን ያማከለ ሰብአዊ ድጋፍ እንደማይቀርብ እሶ የሰብአዊ ድጋፍ አቀራረቡ ላይ ክፍተቶች እንዳሉ ይሄ ተጠናክሮ እንዲቀጥል የሚል ነበር አንዱ መሰረታዊ ሀሳብ። ችግሩ አሁንም ልዩ ትኩረት እንዲሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞችም

የሀገር ውስጥ ተፈናቃዮችና የስደተኞች መፍት ክትል ዲሬክተር እንጉዳይ መስቀል ያሳስበዋል። የነፍስ አድን ስራዎች መሰራታቸው እንደተጠበቀ ሆኖ አሁን ባለው ሁኔታ ዘላቂ መፍትሄዎች የሚመቻቹበት መንገድ መፈጠር አለበት። ሌላው ደግሞ ተጨማሪ

አካባቢዎች ተጥለቅልቀው ሰዎች ለጉዳት ከመጋለጣቸው በፊት በተለይ ለክልሉ የአደጋ ስጋት ቢሮም በዚህ አጋጣሚ የምናቀርበው ንሳ ሀሳብ የኤርሊ ዋርኒንግ ስራዎች መሰራት አለባቸው። ከዳስነች ወረዳ ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑትም ወይዘሮ ሎቢለ ኢላኖ በበኩላቸው የወረዳው ህዝብም በቱርካና ሀይቅና በኦሞ ወንዝ ሙላት በመጥለቅለቁም በውሃ መከበቡና በከፍተኛ ስጋት ውስጥ እንደሚገኝ ገልጸው

በአፋጣኝ የነፍስ አድን ስራ እንዲሰራም ጥሪ አቅርበዋል። ፌዴራልና ና እንደ ክልል ያው መቶ ጥናት አድርጓል። ያ ጥናት የተደረገ ጥናት ደግሞ መቼ መስራት እንዳለበት እንደ መንግስት ደግሞ እቅድ ላይ ባለፈው በእቅድ ዙሪያ ላይ ነበረ ሲወያዩ ነበሩ። እና ያህን እቅድ ደግሞ አወርዶ ወደ መረጥ አወርዶ ከመስራት አንጻር ላይ ትንሽ ክፍተት አለ ብዬ ነው የሚያስበው። አሁን ውሀ የከበሩ ቦታም ወጥቶ

ያለውን ቦታውን አማራጭ ቦታ ተፈልጎ እዛ መሰፈር አለበት። የኢትዮጵያ ቀይ መስቀል ማህበር የደቡብ ኦሞ ዞን ቅርንጫፍም የውሃ መጥለቅለቁ የሚያስከትለውን አደጋ ለመቀነስ የመከላከል ስራ መጀመሩን የገለጹት የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀቴም የፌዴራል መንግስቱም ለአካባቢው ትኩረት ሰጥቶ ዘላቂ መፍትሄ እንዲሰጥ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁንም በወቅታዊ አገራዊ ጉዳዮች ላይ እንቆይና ወደ ቤንሻንጉል እንሻገራለን። በቤንሻንጉል ጉሙዝ ክልል በኩርሙክ ጊዜያዊ መጠለያ የነበሩ 220 የሱዳን ስደተኞች በዚያው ክልል ውስጥ ወደ ተዘጋጀ የኡራ ቋሚ መጠለያ እየተዛወሩ መሆናቸውን የኢትዮጵያ ስደተኞች ና

ከስደት ተመላሾች አገልግሎት አስታውቋል። በአገልግሎት ተቋሙ የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምጽ በሰጡት ቃል ስደተኞቹ የነበሩበት የኩርሙዝ ጊዜያዊ መቆያ ዓለም አቀፍ መስፈርትን እንደማያሟላ ጠቅሰው አዲሱ የውራ መጠለያ ጣቢያ ለመዘጋጀት በቅቷል ነው ያሉት። እስካሁን ድረስ አራት ሺ ስደተኞች ወደ አዲሱ መጠለያ መግባታቸውን ጨምሮ የተናገሩት አቶ ያሲን ቀሪዎቹ

አስራ ስምንት ሺህ ስደተኞች በአስር ቀናት ውስጥ ወደ መጠለያው ይጓጓዛሉ ብለዋል። ገብረ ሚካኤል ገብረ መድህን የተከታተለው

ከአንድ ዓመት በላይ ባስቆጠረውና አሁንም እየተስፋፋ በቀጠለው የሱዳኑ የእርስ በርስ ጦርነት ምክንያት ተሰደው በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ የገቡ ስደተኞች ቁጥር 22 ሺህ መድረሱን የስደተኞችና ከስደት ተመላሾች አገልግሎት አስታውቀዋል። እነዚህን ስደተኞች በጊዜያዊነት ከቆዩበት ኩርሙክ መጠለያ ጣቢያ አዲስ ወደ ተዘጋጀው የኡራ መጠለያ ጣቢያ ማዛወር እንደተጀመረም የአገልግሎት ተቋሙ የአሶሳ ቅርንጫፍ ጽፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምፅ

በሰጡት ቃለ መጠይቅ ተናግረዋል። ኮርሞክ አካባቢ የሰፈሩት ሁለት ሺህ ስደተኞችን ወደ ኡራ ሳይት ሪሎኬት የምናደርግበት ሁኔታ ነው ያለው። እስካሁን ወደ ኡራ ሳይት ምን ያህል ስደተኞች ተጓጉዘዋል? ወደ አራት ሺህ ስደተኞች ተጓጉዘዋል። አሁን አሁን የሚቀጥለው አስራ ስምንት ሺህ እንደዚህ የማጓጓዝ ስራ በ አስር ቀን ውስጥ ቅድም እንደጠቀስኩልህ ኡራ ሳይት የሚባል እናሰፍራለን ማለት ነው። የተለያዩ አስፈላጊ ድሮች፣ ትምህርት ቤት

ስደተኞቹ የተጠለሉበት የኩርሙክ አካባቢ ለድንበር የቀረበ በመሆኑና የዓለም አቀፍ ሕጉ ደግሞ ስደተኞች ከድንበር ቢያንስ 50 ኪሎ ሜትር ርቀው መስፈር አለባቸው ስለሚል ለሱዳናውያኑ ስደተኞች በዚያው በቤኒሻንጉል ጉሙዝ ክልል ውስጥ ከአሶሳ ከተማ 23 ኪሎ ሜትር ርቆ በሚገኘው ዑራ ወረዳ ውስጥ አዲሱ መጠለያ ጣቢያ መዘጋጀቱን ኃላፊው አስረድተዋል። አዲሱ የዑራ መጠለያ ጣቢያ እስከ 50 ሺህ ስደተኞችን እንዲይዝ ተደርጎ መዘጋጀቱንም

ኃላፊው ገልጸዋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአርም በኩርሙክ ጊዜያዊ መጠለያ ያሉትን ሱዳናውያን ስደተኞች ወደ አዲሱ የኡራ መጠለያ የማዛወር ሥራ ባለፈው ሰኔ ወር መጀመሩን አውስቶ እስካለፈው ሳምንት ድረስ 3400 ስደተኞች ወደዚያው መግባታቸውን ከስድስት ቀናት በፊት በማኅበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ አመልክተዋል።

የሱዳኑ ጦርነት እየተስፋፋ በመምጣቱ ሱዳናውያኑ አሁንም በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ እየገቡ መሆናቸውን የገለጹት ኃላፊው አቶ ያሲን አሸናፊ በየቀኑ ከ60 እስከ መቶ ሰዎችን እንቀበላለን ብለዋል። ለስደተኞቹ አስፈላጊ አገልግሎት ለማቅረብ እንዲቻልም ዓለም አቀፉ ማኅበረሰብ ድጋፍ እንዲያደርግ ጠይቀዋል።

ጋሽ ብለት በጣም ከጊዜ ወደ ጊዜ የቀነሰ ያለበት ሁኔታ ነው ያለው። ይች ቀንሱ ደግሞ ያው ለስደተኛ የሚሰጠው ሰርቪስ ላይ በጣም ችግር ይፈጥራል። ስለዚህ እኛ ግን በተቻለ መጠን አድቮኬት የማድረግ ስራ ይፈልጋል።

ኢትዮጵያ በአማራ ክልል ምዕራብ ጎንደር ዞን በሚገኙት መጠለያ ማዕከላትም ከ6 ሺህ በላይ የሱዳን ስደተኞችን ያስጠለለች ሲሆን የሱዳን ጦርነት ከተቀሰቀሰ ጀምሮ እስካሁን ከ58000 በላይ ስደተኞችና ጥገኝነት ጠያቂዎች ከሱዳን ተፈናቅለው ወደ ኢትዮጵያ መግባታቸውን የዩኤንኤችሲአር መረጃ ያመለክታል። ከእነዚህም መካከል 64 ከመቶ የሚሆኑት

ሱዳናውያን መሆናቸውን የስደተኞች ተቋሙ አስታውቋል። ከጎረቤት አገር ሱዳን የሚሰደዱ ሰዎች በሁለት የመግቢያ በሮች ማለትም በቤኒሻንጉል ጉሙዝ ክልል በኩርሙክ በኩልና በአማራ ክልል በመተማ በኩል ወደ ኢትዮጵያ እንደሚገቡ ይታወቃል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

ገብረ ሚካኤል ገብረ መድህን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ከአዲስ አበባ ወዲህ ወደ ዩናይት ስቴትስ የዴሞክራት ፓርቲው ብሔራዊ ጉባኤ ሁለተኛ ቀን ሶስተኛው፣ ዛሬ ይጀምራል እየተካሄደ ወዳለባት ሺካጎ ነው የምናቀናው።

And make no mistake, it will be a fight. For all the incredible energy we've been able to generate over the last few weeks, for all the rallies and the memes,

ብርቱ ፉክክር እንዳለው በገለጹበት የቀድሞ ፕሬዝዳንት የቀድሞ ዩናይት ስቴትስ ፕሬዝዳንት ባራክ ኦባማ በትላንትናው ምሽት ከተናገሩት ነበር የተከታተላችሁት። ታዲያ የዩናይት ስቴትሱ የዲሞክራት ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎ እንዴት ይገመገም ይሆን? የትላንት ምሽቱን የምንመለከትበት ቅንብር ነው። ወደዚያ ውሎ ሰዳችሁ

ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ ጥናቶችና አስተዳደር ጉዳዮች ረዳት ፕሮፌሰር እንዲሁም በዋሽንግተኑ የዓለም አቀፍ ጥናቶች ተቋም ብሮኪንግስ ኢንስቲትዩት የምጣኔ ሀብትና የዓለም አቀፍ ልማት የጥናት ባልደረባ። ዶክተር አዲሱ በትናንቱ የዲሞክራቲክ ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎ ምሽቱን ከተሰሙት ዋና ዋና ንግግሮች አንዳንዱን እያነሳሳን እንነጋገራለን።

ለመንደርደሪያ ሶስት ዋና ዋና ተናጋሪዎች የቀድሞ ፕሬዚዳንት ባራክ ኦባማ፣ ባለቤታቸው የቀድሞዋ ቀዳማ እመቤት ሚሼል ኦባማ እና እንዲሁም በነገው ዕለት በሚካሄድ ስነ ስርዓት የዲሞክራት ፓርቲ እጩ መሆናቸውን መቀበላቸውን ይፋ እንደሚያደርጉ የሚጠበቁት የዛሬዋ ምክትል ፕሬዚዳንት ከማላ ሃሪስን ባለቤት ዳግ ኤምሆፍን ጨምሮ፣ ሌሎች የፓርቲው ጉምቶች የተናገሩበትን ምሽት አጠቃላይ ይዘት እንዴት ይገመግሙታል? በዚህ ብን እንደረደረ

አሉላ እጅግ በጣም አመሰግናለሁ ስለጋበዝከኝ። አስቀድሜ የዲሞክራቲክ ናሽናል ኮንቬንሽን ሽካጎ ጉባኤ ትናንትና፣ እኔም ሁለተኛ ቀኑን ተመልክቼዋለሁ። እንደሚታወቀው ይሄ ምርጫ በጣም ፒቮታል የሆነ ምርጫ ነው። ባይደን፣ ከዛም በፊት ፕሬዚዳንት ኦባማ ሲያካሄዳቸው የነበሩትን የሶሻልና የኢኮኖሚ ፖሊሲዎችን

ቶታሊ አንደርማይን ሊያደርግ የሚችል አውትካም የሚያመጣ የሚችል ነው እና ከዛ አንጻር የዴሞክራቲክ ፓርቲ ኮንቬንሽን ላይ እንደታየው ፕሬዚዳንት ባይደን ከፕሬዚዳንት ትረምፕ ጋር በነበረው ክርክር ደካማ የክርክር ፐርፎርማንስ በኋላ፣ የዴሞክራቲክ ፓርቲ አስቸጋሪ አታቀኝ ውስጥ ገብቶ ነበረ እና ያንን እና በጣም ፖዚቲቭ ኤነርጂ የነበረው ፓርቲው ደጋፊዎቹም ኤነርጃይዝድ የሆኑ

በአጠቃላይ የፓርቲውን ቪዥን ከሪፐብሊካኖቹ በተለየ ሁኔታ ፖዚቲቭ በሆነ መልኩ ሪፎርሚሌት ማድረግ የቻሉበት አጋጣሚ ነበረ እና በጣም ኤነርጃይዝ ከመሆኑ የተነሳ አንዳንድ የያዟቸው ኮሜንቶች አንዳንድ ሰዎች ቸርች ይመስላል ብሎ ነበረ እና እንደምታውቀው፣ የአሜሪካ ፖለቲካ የኤቲካል ሳይድም አለው የኢሞሽናል ሳይድም አለው እና በጣም ሰሌብሬቶሪ ነበረ፣ የጎላ መነቃቃት የታየበትና ከመቼውም ይልቅ ወሳኝ የሆነ ምርጫ ነው ብለዋል ዶክተር አዲሱ

በእርግጥም ከመቼው የሚልቅ እጅግ ወሳኝ መሆኑን የሚናገሩት ሁለቱም ፓርቲዎች ዘጠና ቀናት የማይሞላ ጊዜ በቀረው ብሔራዊ ምርጫ አሸናፊ ሆኖ ለመውጣት የሚችሉትን ሁሉ ጥረት በማድረግ ላይ ናቸው ዶክተር አዲሱ።

ለመሆኑ ከትላንቱ ምሽት ተናጋሪዎች ቀደም ብዬ የጠቀስኳቸውን ሶስቱን ዋና ዋና ተናጋሪዎች ፕሬዚዳንት ባራክ ኦባማንና ባለቤታቸውን የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን እንዲሁም በቤተሰባዊ ጉዳዮች ላይ ያተኮረ ንግግር ያሰሙትን የምክትል ፕሬዚዳንት ካማል ሀሪስን ባለቤት ዳግ ኢሞፍን ንግግር ጨምሮ የትኞቹ ጎልተው ታይተት ይሆን? የጉባኤው ታዳሚ ከሆኑት ከየግዛቶቹ የተውጣጡት የፓርቲው ተወካዮችና ደጋፊዎችም ሆነ

በየቤቱ ሆኖ ጉባኤን ከሚከታተለው መራጭ ዘንድስ የትኞቹ ንግግሮች ቀልቡን መግዛት፣ የመራጩን ድጋፍም ለማግኘት አጋዥ ሆነው ታይተው ይሆን? ከሆነ ስለምን የፕሮግራሙ ዋናው ሃይላይት የነበረው የቀድሞ ፕሬዚደንት ባራክ ኦባማ እና የባለቤታቸው የሚሸል ኦባማ ንግግር ነበረ። እንግዲህ ለፕሬዚደንት ባራክ ኦባማ ይሄ

በጣም ፒቮታል ሞመንት ነበረ ብያ አስባለሁ። ምክንያቱም እንደምታስታውስ ከ ከሀያ አመት በፊት ታውዘንድ ፎር ላይ ነበረ ባራክ ኦባማ ለመጀመሪያ ጊዜ ወደ ናሽናል ስቴጅ ሬዝ ኖ ብሉ ስቴት ሬዝ ኖ ሬድ ስቴት በሚለው ንግግሩ ወደ ናሽናል ላይም ላይት የመጣውና ከዛ በኋላ ለስምንት ዓመታት ዋይት ሀውስ ውስጥ ቆይቶ የሀገሪቱን መርተዋል። የእሳቸው ምክትል ፕሬዚዳንት ፕሬዚደንት ባይደን ደግሞ እንደዚሁ ሀገሪቱን ለአራት አመታት መርተዋል እና እዚህ ምርጫ ላይ ትልቅ

ቸውን አሻራ ሊያጠናክር ወይም ደግሞ ጡታ ሊያንድር ማይንድ ሊያደርግ የሚችል ሊመጣ ይችላል። ከዛ አንጻር የፕሬዚደንቱ ንግግር በጣም ትልቅ ሆኖ ነው ያገኘሁት። የባለቤታቸውም እንደዚሁ አይ ቲንክ ሚሸል እና የባራክ ኦባማ ንግግር

ህዝቡ አእምሮ ውስጥ ወደ ድሮ ኖርማል ሲ ኖርማል ፖለቲክስ እንደተመለሰ አይነት ስሜት የሚያመጣ ንግግር ሆኖ አግኝቼዋለሁ። ከምንም በላይ ሁለቱም ተናጋሪዎች ሃይላይት ያደረጉት ትልቅ ነገር ምንድን ነው? ይሄ ምርጫ ካለፈው ወር አንጻር አሁን ለዲሞክራቶቹ ጥሩ ጊዜ ቢመስልም፣ በቀብ ጊዜ ያሉ ፖሎች ምንም እንኳ ዲሞክራቲክ ፓርቲ እየመራ እንደሆነ ቢያሳዩ ብዙ ልዩነት የሌለበት ከመሆኑ አንጻር ፕሬዚደንት ኦባማም ባለቤታቸው ሚሸል ኦባማም ለማድረግ የሞከሩት የምርጫ ቀን እንዲወጣ ህዝቡን ለማነቃቃት እየሞከሩ ነበረ። በሚሸል ኦባማ ስትናገር

ዱ ሰምቲንግ የሆነ ነገር አድርጉ ብላ ህዝቡን ለማነቃቃት እየሞከረች ነበረ። ህዝቡ እንደዚህ ከተማ ቻንት እያደረገ ነበረ። ፕሬዚደንት ኦባማ የሺካን እያለ ነበረ። ይችላሉ ከሚለው ከራሳቸው የምርጫ ስሎጋን ንግግር ጋር የተያያዘ ነበረ።

ኦባማ በጊዜያቸው በራሳቸው ምርጫ ዘመቻ ወቅት የስ ዊካን አሁን እንችላለን በሚል ዘይት የተጠቀሙትን መሪ ቃል ወይም መፈክር ካማላ ሐሪስም ይችላሉ፣ ያደርጉታል፣ ያሳኩታል፣ ለእናንተ ይታገላሉ በሚል የገለጹትን ነው እያስታወሱ ነው ያሉት። ትክክል ነው። ያ በሆነ ወቅት ፕሬዚዳንት ኦባማ ስለ ፕሬዚዳንት ትራምፕ ሲናገር ህዝቡ ቡ በሚያደርግበት ጊዜ ፕሬዚዳንት ኦባማ ዶንት ቡ ቮት ብለው ነበረ።

በመጫወት ይልቅ ቮት ማድረግ ነው ያለብን መምረጥ ነው ያለብን የሚል ነበረ እና ዋና ፖይንታቸው የሆነ ያገኘሁት ያው ህዝቡ ቅርብ ከመሆኑ አንጻር ለውጥ ለማምጣት ከፈለገ ሁሉም ሰው ጂኩል ተነቃቂ የሆኑ መምረጥ እንዳለበት ለማሳወቅ እየሞከሩ ነበረ። ከዛ ጋር በተያያዘ ሌላው የንግግር ዋና አጀንዳ የሆነ ያገኘሁት ያው፣ አንተም እንደጠቀስከው ተናጋሪዎቹ በፕሬዚደንት ትረምፕ እና በቫይስ ፕሬዚደንት ካማላ ሃሪስ መካከል ያለውን ልዩነት አጉልቶ ለማሳየት እየሞከሩ ነበረ። ለምሳሌ አሁን ፕሬዚደንት ትራምፕ ቢሊዮነር ናቸው፣ ሰባ ስምንት አመታቸው

ያለው ነው። ካማላ ሀሪስ ግን እንደኛ ህዝቡን ሊወክሉ የሚችሉ ፕሬዚደንት መሆን ይችላሉ የሚል አጽንኦትም ለማስቀመጥ ሞክረዋል። ከዛ ጋር በተያያዘ የፕሬዚደንት ትረምፕን የህግ አካሄድ አስመልክተው ህግ አክባሪ እንዳልሆኑ በቅርቡ ኮንቪክትድ እንደሆኑ

አስመልክተው ተናግረዋል። ከዛ አንጻር የካምላ ሀሪስን ደግሞ ካሊፎርኒያ እያሉ የህግ አስጠባቂ እንደነበሩ ለህዝቡ እንደሚቆሙ ለማሳየት ሞክረዋል። በአጠቃላይ ካምላ ሀሪስን እና ትረምፕን ከሁለቱ ለህዝቡ ሊቆሙ የሚችሉት የትኛው ፕሬዚደንት እንደሆኑ ለማሳየት ነበር የተሞከረው እና ከዚ አንጻር አይ ቲንክ መልእክት ያስተላለፉ ይመስለኛል። ህዝቡን ምናልባት ከመጪው ፕሬዚደንት ካምላ ሀሪስ ጋር በደንብ ያስተዋወቁበት አጋጣሚ ነበረ። ዶክተር አዲሱ እንዲህ ያለው ብሔራዊ ጉባኤ እንደ መድረክ የሚለካበት በመልእክት ደረጃ

የፓርቲውን አቋሞች፣ ፖሊሲዎች ለማንጸባረቅ በየለቱ በሚሰሙ ንግግሮች ውስጥ አንዳንድ ዋና ዋና ጭብጦች ላይ ለማተኮር እንደሚሞክሩት ሁሉ በትላንትናው ምሽት ተጨባጭ አይነተኛ ለውጥ በሚል እንደ መሪ ቃል የተጠቀሙበትን በማሳየቱ ረገድ ቀደም ብለን ካነሳ ናቸው። በተጨማሪ ሌሎች በርካታ ተናጋሪዎችም ነበሩና የቬርሞንት ክፍለ ሴናተር ሳንደርስ በምጣኔ ሀብት ይዞታ፣ ባየር ንብረት ለውጥ፣ የጤና እንክብካቤ፣ የህዝብ ጤና አጠባበቅ በመሳሰሉ

ጉዳዮች ላይ እንዲሁም ደግሞ በጋዛ ያለውን ግጭት የሚመለከቱ የምራጮችን ሀሳብ ቀልብ ሊገዙ የሚችሉ ትርጉምም ይሰጧቸዋል ያሏቸውን ሀሳቦች ጠቃቅሰው ነበር። እሱ ላይ እንደው ምን ታዘቡ? ምን አስተያየት አለው? አዎ፣ ልክ ነው። በተወሰነ መልኩ የፖሊሲ አጀንዳዎች ዙሪያም ያስቀመጧቸው ነገሮች ነበሩ። በአጠቃላይ ግን እውነት ለመናገር ከሆነ እንደ ተሰማኝ የንግግሮቹ ዋና አንኳር ነጥብ የነበረው የሰዎቹን ስብዕናቸውን ማነጻጸር ነበረ እና

ከፕሬዚደንት ትራምፕ ጋ ጋር ሲነጻጸሩ ካምላ ካሜላ ሃሪስ ወደፊቱ ለውጥ ያመለክታሉ እና ሆፕ ካሜላ ሃሪስ እንግዲህ እንደሚታወቀው ከኢንዲያን ባክግራውንድ ያላቸው ሰው ናቸው። ከዛ አንጻር ያው ፕሬዚደንት ኦባማ በነበረበት ጊዜ ፓርቲው ያራምደው የነበረውን ለውጥ እና ሆፕ የሚል አቋም ወደፊት ሊወስዱ ይችላሉ ሊያራምዱ ይችላሉ ከሚል አንጻር እርሳቸውን የፓርቲውና የሀገሪቱ ለውጥ መለኪያ

ማሳያ አድርገው ነው ሲያስቀምጡ የነበሩት። ከፖሊሲ አንጻር በደንብ የወጣው ጉዳይ ሆነ ያገኘሁት የሴቶች የጾታ ጉዳዮች መብት ዙሪያ ላይ ብዙ ንግግሮች ነበሩ። ብዙ ሰዎች ይህን ጉዳይ የፕሬዚደንት ካምላ ሃሪስ መለያ አንኳር የሆነ የፖሊሲ ነጥብ እንደሆነ አውጥተዋል። ከዚህ ጋር በተያያዙ ሌሎችም ነገሮች የአየር ንብረት ለውጥ፣ የኢኮኖሚ ፖሊሲ፣ በዚህም ዙሪያ የተነሱ ነገሮች ነበሩ። ነገር ግን ከሁሉም በላይ ጎልቶ የታየው የካምላ ሃሪስ እና

የተፎካካሪያቸው ስብዕና እና ከዛ በተያያዘ ደግሞ የጾታ ጉዳዮች እነዚህ ሁለት ጉዳዮች ጎልቶ ታይተዋል። ከዚህ ቀደም በጉባኤዎች ከሚታወቀው ከተለመደው ከወትሮ የተለየ የሚሉትስ ንግግር ይኖር ይሆን? ከሆነ የማን ነው? ያልተለመዱ ከሚባሉ ንግግሮች አንደኛው ሆኖ ያገኘሁት የቫይስ ፕሬዚዳንት ካማላ ሃሪስ ባለቤት ዳግ ኢምሆፍ የተናገረው ንግግር አንደኛው ብዙም ያልተለመደ ሆነው አግኝቼዋለሁ እና ዋነኛ ልዩነቱ ምንድን ነበረ ሞር

ግላዊ የሆነ ቤተሰባዊ የሆኑ ጉዳዮች ላይ ንግግር አድርጓል እና አንደኛው ዓላማው እሱ ምን ነበረ እንግዲህ ያው እንደምታውቀው ለፕሬዚደንሲው ካምራ ሃሪስ የዲሞክራቶችን ኖሚኔሽን ያገኙት በቅርቡ ነው። ህዝቡ በጣም አያውቃቸውም እና ኢንተርኔት ላይ ካሉት

ሰርች ከሚደረጉበት ጉዳዮች ለምሳሌ አሁን የፋሚሊ ሂስትሪያቸው ነበረ እና በዛ ዙሪያ የአሜሪካ ህዝብ በደንብ አያውቃቸውም ከሚል አንጻር ሂዩማናይዝ ለማድረግ ለማስተዋወቅ ከህዝቡ ጋር እንደሚመሳሰሉ ለማሳየት ይመስለኛል የፍቅር ታሪካቸውን ጨምረው እንደዚሁ ግላዊና ቤተሰባዊ የሆኑ ጉዳዮች ላይ ንግግር ያደረጉት እንደው ባነሱት ገፋ ብናደርገ ዶክተር አዲሱ የሚደርሷቸውን መራጮች አድማስን ማስፋት እንደ አንድ አቅጣጫ ይታያል እና በዚህ ጉባኤ እንግዲህ ሁለት ቀናት ነው የተካሄደው። ገና ቀጣይ ቀናት አሉ

በተለይ ደግሞ በትላንትናው ብዙ ጊዜ ድምፃቸውን ለማግኘት እንደ ወጣት መራጮችን ማነቃቃት ገጠራማ አካባቢ የሚኖሩ ወይም ከከተሞች ወጣ ያሉ ከፍተኛ ቁጥር ያላቸው ሴቶችን ቀልብ የሚስቡ በእርግጥም ወጥተው ሳይዘናጉ ድምፃቸውን እንዲሰጡ ለመገፋፋት ጥረት የሚደረገው ስ

በትላንትናዎቹ ንግግሮች ዲሞክራቶች በምርጫው ሂደት ፓርቲያቸውን ለማጎልበት የሚሆን የተሳካ ውጤት ለማግኘት ባደረጉት ጥረት የቱን ያህል ተሳክቶላቸው ይሆን? ልክ ነው። ይሄ የምርጫው ፉክክር በጣም ተቀራራቢ ከመሆኑ የተነሳ በተወሰኑ እነዚህ ስዊንግ እስቴቶች በሚባሉ ቦታዎች ላይ እጅግ በጣም ጥቂት የሆኑ መራጮች ትልቅ ለውጥ ማምጣት ይችላሉ እና

ከዛ አንጻር ወሳኝ የሆኑ ቮት ለማግኘት ንግግር አድራጊዎቹ ሃይላይት ለማድረግ የሞከሩባቸው ጉዳዮች ይኖራሉ። አንድ ማስታውሰው ነገር ሂለሪ ክሊንተን በሚፎካከሩበት ወቅት ታውዘንድ ሲክስቲን ይመስለኛል፣ ነጭ ሴቶች ዙሪያ የነበራቸው ቅቡልነት በጣም ዝቅተኛ ነበረ እና ያንን ለመለወጥ ይመስለኛል፣ አሁን የሴቶች የፆታ መብቶቹ ጉዳይ በጣም በትልቅ ሁኔታ ጎልቶ የታየው ይሄን ነገር ወደ ትልቅ አጀንዳ ጉዳይ የቀየሩበት አንደኛው ምክንያት

እነዚህ በብዛት በገጠር አካባቢ የሚኖሩ እነዚህ ረስት ቤልት የሚባለው እነዚህ ወደ ሚድዌስት አካባቢ የሚኖሩ ሴቶች በተለይ ነጮች ለካምላ ሃሪስ ሞት እንዲያደርጉ ለማነቃቃት የታቀደ ጉዳይ ይመስለኛል። በዚህ ዙሪያ

እንደዚህ በፋሚሊም ዙሪያ ለልጆች የፖሊሲ ድጋፍ ማድረግ እንደዚህ እንደዚህ የሚሉ ጉዳዮች በገጠር በኩል ከኢኮኖሚ ጋር ስትራግል እያደረጉ ያሉ ሰዎች ለፕሬዝደንት ካማላ ሃሪስ ድምጻቸውን እንዲሰጡ የሚያመቻቹ የሚያነቃቁ ይመስለኛል። ልካም እንግዲህ ጉባኤው ይቀጥላል። ሶስተኛ ቀኑ ዛሬ ዋና ዋና ተናጋሪዎች የቀድሞ ፕሬዚዳንት ክሊንተን እና በዲሞክራቲክ ፓርቲ ወገን ለምክትል ፕሬዚዳንትነት የታጩትን ቲም ዋልዝን ጨምሮ በርከት ያሉ ሌሎች የሚናገሩበት ነገ ደግሞ

ምክትል ፕሬዚዳንት ካማላ ሃሪስ የፓርቲያቸው እጩ መሆናቸውን ተቀብያለው የሚለውን ንግግራቸውን የሚያሰሙበት ነው። እስከ ምርጫው ጊዜ ድረስ ባሉ መሰል ሌሎች የፖለቲካ እንቅስቃሴዎች ሆን በሚጠይቁ ጉዳዮችም መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ ማኔጅመንት ጥናቶች መምህርና ዓለም አቀፍ የምጣኔ ሀብትና የልማት ፕሮግራሞችን በተመለከተ በብሩኪንግስ ኢንስቲትዩት የጥናት ባለሙያ ዜርስጥ ሌላው ነው።

አሁን እጅግ በጣም አመሰግናለሁ። እንደዚሁ ሌላ ጊዜ እንደማገኝ ተስፋ አደርጋለሁ። እኔም አመሰግናለሁ።

የዲሞክራት ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎን የገመገምንበትን ነበር የተከታተላችሁት። ክብራትና ክብራን አድማጭ ተመልካቾቻችን ቀደም ብዬ እንዳስተዋወቅኩት አሁንም ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ታዲያ አሁን በቀጥታ ወደ ስፍራው ነው የምናቀናው። ባልደረባችን ሀብታሙ ስዩም ከሺካጎ

ዝግጅቶቹን እየተከታተለ እያቀረበልን ሰንብተዋል። ዛሬም የትናንቱን ውሎም ሆነ የነገውን ወይም የዛሬውን ራሱ ጨምሮ አንዳንድ ነጥቦች ላይ እንነጋገራለን። ሀብታሙ እንደምናመሸ፣ ሀብታሙ ይሰማል?

ስካይፕ መስመራችን አልቀላ አልቀናንም። ክቡራትና ክቡራን አድማጭ ተመልካቾቻችን ሀብታሙን እንዳገኘን እንመለሳለን። እስከዚያው ድረስ ግን ታዲያ ወደ ኢትዮጵያ የሚወስደንን ዘገባ እናሰማችሁ። ኢትዮጵያ የዲፕሎማቲክ ሚስዮኖችን በነዳጅ የሚሰሩ ተሽከርካሪዎችን እንዳያስገቡ አገደ ችላል። በኢትዮጵያ የሚገኙ የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ እግድ መጣሉን

እነኚህ አካላት በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ እንዲያስገቡም የውጭ ጉዳይ ሚኒስቴር በጻፈላቸው ደብዳቤ ማሳሰቡን ይመለከታል። እርምጃው በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ መንግሥት ያሳለፈው ውሳኔ አካል እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ መናገራቸውም ተጠቁሟል። የምጣኔ ሀብት ባለሙያው ክቡር ገና የኤሌክትሪክ ተሽከርካሪዎች ብቻ

እንዲገቡ የተላለፈው ውሳኔ የነዳጅ ወጪን ከመቀነስ አንጻር አስተዋጽኦ ቢኖረውም ለዘርፉ የሚያስፈልጉ መሰረተ ልማቶች ያሉበት ሁኔታ አብሮ መታሰብ እንዳለበት ይመክራሉ። ኬኔዲ አባተነ ያሰናዳው

የኢትዮጵያ መንግስት በአገሪቱ የሚገኙ ሁሉም የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ በውጭ ጉዳይ ሚኒስቴር በኩል ከትናንት በስቲያ ሰኞ ነሐሴ 13 ቀን 2016 ዓ ም በጻፈው ደብዳቤ አግዷል። የአሜሪካ ድምፅ የተመለከተው የሚኒስቴሩ ደብዳቤ እርምጃው ኢትዮጵያ የአየር ብክለትን ለመከላከል የምትከተለው ስትራቴጂ አካል እንደሆነ ይገልጻል። ሚኒስቴሩ በአዲስ አበባ ለሚገኙ የዲፕሎማቲክና የቆንስላ ሚስዮኖች

The <laughs>

አህጉራዊና አለም አቀፍ ድርጅቶች በማለት በጻፈው ደብዳቤ በአየር ንብረት ለውጥ ከሚያጋጥሙ አንገብጋቢ ፈተናዎች አንጻርና ኢትዮጵያ በበካይ ጋዝ ልቀት ቅነሳና ወደ ታዳሽ ኃይል ለመሸጋገር ካላት ቁርጠኝነት አንጻር ነዳጅ የሚጠቀሙ ተሽከርካሪዎችን ወደ አገር ውስጥ ማስገባት ተከልክሏል ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ለዲፕሎማቲክ ተቋማትና ሰራተኞቻቸው የተላለፈው መመሪያ መንግስት በነዳጅ ተሽከርካሪዎች ላይ የጣለው እገዳ አካል እንደሆነ ለአሜሪካ

የአሜሪካ ድምጽ ተናግረዋል። ከነዳጅ እንትን ጋር ተይዞ የወጣ ህግ እንዳለ ታውቃለህ። ስለዚህ ለአንዱ ፈቅደ ለአንዱ የምትከለከልበት አሰራር የለም። የዲፕሎማት ሰራተኞች ተቋማት፣ አለም አቀፍ ድርጅት ሰራተኞች ያው የዚህ ህግም ተገዥ እንዲሆኑ ኤክስፔክት ይደረጋል። ቤዚካሊ ያው የፎሲል ኦይል ላይ ዲፐንድ የሚደረገውን ኤፈርት ለመቀነስ የሚደረግ ጥረት አካል ነው። ለሁሉም ለኤምባሲዎችም ለአለም አቀፍ

ያለው በድርጅት ተጠሪዎችም ተቋማትም በሁሉም አፕ ላይ የሚያደርግ ነው። ያየኸው ምናልባት ደብዳቤ እሱ ነው። ለኢትዮጵያ የከልክ ላይ ለውጭ ዜጋ ተደ ነገር የዛ አካል ነው።

ተሽከርካሪዎች ከቀረጥ ነፃ እንዲገቡ በተቀመጠው አቅጣጫ መሰረት የዲፕሎማቲክ ማህበረሰብ አባላት ሁሉ የኤሌክትሪክ ተሽከርካሪዎችን ብቻ ማስገባት ይጠበቅባቸዋል ሲልም የሚኒስቴሩ ደብዳቤ አክሏል። ደብዳቤው ከተጻፈበት ጊዜ አንስቶ መመሪያው ተግባራዊ እንደሚሆን የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተድላ ተናግረዋል። እንግዲህ ዲፕሎማቶች ኢትዮጵያ ውስጥ ሲንቀሳቀሱ የሚኖራቸው መኪና አለ፣ እንደገና በኤምባሲ ደረጃ የሚጠቀሙበት መኪና አለ። እስካሁን ያለው ይቆያል።

ይሄ የእኛ መመሪያ ከተላለፈ በኋላ ግን በሙሉ እንዲያስገቡ የሚፈቀድላቸው ተሽከርካሪ ኢቪ ይሆናል። ማለት ኤክስክሉሲቭሊ ኢቪውን ብቻ እንዲያስገቡ ነው።

የኢትዮጵያ መንግስት በነዳጅ የሚሰሩትን በማገድ በኤሌክትሪክ የሚሰሩ ተሽከርካሪዎች ብቻ ወደ አገር ውስጥ እንዲገቡ መወሰኑን ያስታወቀው ባለፈው የካቲት ወር ላይ ነበር። የአየር ብክለትን ከመቀነስ ባሻገር እየጨመረ የመጣውን የነዳጅ ወጪ የመቀነስ ዓላማ ያለውን ይህንን ውሳኔ ለማበረታታት መንግስት በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎች ወደ አገር ውስጥ ሲገቡ የሚጣልባቸውን ቀረጥ በከፍተኛ መጠን መቀነሱም ይታወቃል። የገንዘብ ሚኒስቴር ባወጣው መመሪያ መሰረት በኢትዮጵያ የሚገጣጠሙ

የኤሌክትሪክ ተሽከርካሪዎች ሙሉ በሙሉ ከጉምሩክ ቀረጥ፣ ከተጨማሪ እሴት ታክስና ከሌሎችም ታክሶች ነጻ ሲሆኑ በከፊል ተገጣጥመው የሚገቡት የኤሌክትሪክ ተሽከርካሪዎች አምስት በመቶ ሙሉ በሙሉ ተገጣጥመው የሚገቡት ደግሞ አስራ አምስት በመቶ የጉምሩክ ቀረጥ ብቻ ይጣልባቸዋል። የምጣኔ ሀብት ባለሙያ የሆኑት አቶ ክቡርገና እርምጃው ከአየር ብክለትና ከነዳጅ ወጭ ቅነሳ አንጻር ጠቀሜታ ቢኖረውም ለኤሌክትሪክ ተሽከርካሪዎች የሚያስፈልጉ መሰረተ ልማቶችና ተያያዥ ጉዳዮች አብረው ካልተሟሉ

በሂደት የጎላ ችግር ሊያስከትል እንደሚችል ስጋታቸውን ገልጸዋል። ብዙ መስተካከል ያለባቸው ሁኔታዎች አሉ። እንደሚታወቀው ለብዙ የኢትዮጵያ ግዛቶች ኤሌክትሪክ ባልተቋረጠ ሁኔታ የመድረስ

ሁኔታ አይታይም። ያ ሁሉ መስተካከል መቻል አለበት። በየቦታው የመኪና ቻርጀር መኖር አለበት። ለምሳሌ ከአዲስ አበባ ተነስቶ አንድ የኤሌክትሪክ መኪና ሊሄድ የሚችልበት ሁለት መቶ ወይም ሶስት መቶ ኪሎ ሜትር እንደመሆኑ መጠን በየቦታው እነዚህ መቀመጥ ይኖርባቸዋል። እንግዲህ ራሱ ባህሪ አለው የኤሌክትሪክ መኪና ዳገት ላይ የሚሄድ ቁልቁለት ላይ የሚሄድ ሜዳ ላይ የሚሄድ እንግዲህ

እነዚህ ሁሉ ይወስናሉ የኤሌክትሪክ ኮንሳምፕሽኑ ብዙ ሰው ጫነ አልጫነም የሚለው በሙሉ ስለዚህ ኢንፍራስትራክቸር የሚባለው መሰረታዊ የሆኑ እነዚህን መኪናዎች በተፈለገው ሁኔታ ሀይል ሰጥተው ሊንቀሳቀስ የሚችሉበት እነዚህ ገና ብዙ ስራዎች ይጠይቃሉ ማለት ነው ግሪዱንም ከማስተካከል አንጻር የኤሌክትሪኩንም አመጣጥ ሳይቋረጥና በትክክል ሊደርስ በሚችል ሁኔታ በየቤቱ ደግሞ እንደዚህ

ቻርጀር መደረግ ያለበትን ሁሉ ማመቻቸት ያስፈልጋል። አሁን ለጊዜው ያለው ሙከራ በጣም ውሱን ስለሆነ ይሄ ችግር አሁን ላይታይ ይችላል፣ ግን መስተካከል አለበት ከተባሉ እንደዚህ ሁሉ መስተካከል በፕሮግራም ነው መቼም መቼም መያዝ ያለበት እንደዚህ ዝም ብሎ መኪናዋን መከከል ብቻ ሳይሆን በዚህ ጊዜ ይሄንን እናረጋለን፣ በዚህ ጊዜ ይሄንን እንለውጣለን፣ ይሄ በዚህ ደረጃ ላይ መድረስ አለበት ተብሎ መውጣትና ህዝቡም ራሱ ጥሩ መረጃ እንዲኖረው ያስፈልጋል።

ከኤሌክትሪክ ተሽከርካሪዎች ጋር በተገናኘ ስለተደረገው ዝግጅት ከኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከገንዘብ ሚኒስቴር ማብራሪያ ለማግኘት ያደረግነው ጥረት የመስሪያ ቤቶቹ የተለያዩ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ይሁንና የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የመስሪያ ቤታቸውን የግማሽ ዓመት አፈጻጸም በሚመለከት ባለፈው የካቲት ወር በሰጡት መግለጫ የኢትዮጵያ መንግስት የኤሌክትሪክ ተሽከርካሪዎች ኃይል መሙያ መሰረተ ልማቶችን

በመላ ሀገሪቱ ለመትከል ትኩረት ሰጥቶ እየተንቀሳቀሰ መሆኑን ገልጸው ነበር። ኢትዮጵያ የነዳጅ ተሽከርካሪዎችን በማገድ በዓለም ቀዳሚ ሀገር እንደሆነች የሚገልጹት አቶ ክቡር ገና ይህ እርምጃ ስለሚኖረው ውጤት አስተያየታቸውን ሰጥተውናል። አስቸጋሪ ይመስለኛል። ኢኮኖሚ ላይ ሊያመጣ የሚችለው ተጽዕኖ፣ በነገራችን ላይ በግል የሚጠቀሙ መኪናዎችን ነው እንጂ የጭነት መኪናዎችን አይመለከትም፣ አውቶቡሶችን አይመለከትም። እንደገባኝ ከሆነ ይህ እንዳሉትም የመጀመሪያው ሀገር

እናት ኢትዮጵያ ይህንን እገዳ ስራ ላይ ያዋለችው በአለም የመጀመሪያው እንደመሆኗ ሆኖ መጠን እንግዲህ በሙከራ መልክ ሊታይ ይቻል ይሆናል። እንግዲህ ምን አይነት ችግር ሊያመጣ ወይም ደግሞ ምን አይነት የተሻለ ነገር ሊያመጣ እንደሚችል እንግዲህ የምናየው ይሆናል። ወደፊት ይሄ እንደ መጀመሪያ ሙከራ ይሆናል፣ ለሌሎች ማስተማሪያም ሊሆን ይችላል ብዬ ነው የምገምተው። እንግዲህ የኛ ውጤት ታይቶ ሌሎች ከኛ የሚማሩት ነገር ሊኖር እንደሆነ

በኢትዮጵያ በአሁኑ ወቅት ከአንድ መቶ ሺህ በላይ የኤሌክትሪክ ተሽከርካሪዎች እንዳሉ የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። ይህ ቁጥር ከስምንት ዓመታት በኋላ በአራት እጥፍ እንደሚጨምርም ግምቱን አስቀምጧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

ኬኔዲ አባተን ለዘገባው ላመስግንና ቀደም ብለን በቴክኒክ እክል ላዳገተን ወደ ሺካጎ ዘገባ የዲሞክራት ፓርቲው ጉባኤ ሁለተኛ ቀን ወደ ተመለከተው እናመራለን። ሀብታሙ በመስመር ላይ ተገኝቷል። ሀብታሙ እንደምን አልክ? እንግዲህ ቀደም ብለን በተለያዩ ዘገባዎች እንደጠቆምነው የዲሞክራት ፓርቲው ብሔራዊ ጉባኤ ቀጥሏል። ዛሬ ሶስተኛ ቀኑ ይጀምራል

ማምሻው ላይ ስለሚሰናዳ ነው ይጀምራል የምንለው። ታዲያ የትላንቱን ዝግጅት ተከታትለህ ነበርና እንደው ዋና ዋናዎቹን በእለቱ የተደረጉ ክንውኖች በመዳሰስ ብንጀምር የእጩዋ የዲሞክራቷ እጩ ምክትል ፕሬዚዳንት ካማላ ሀሪስ ባለቤት ዳግ ኢምሆፍ ከተናጋሪዎቹ አንዱ ነበሩ። የእሳቸው ንግግር ለመሆኑ በምን ላይ ነበር ያጠነጠነው ለአድማጭ ተመልካቾቻችን ብታጋራ።

አመሰግናለሁ አሉላ። እንግዲህ ዳግላስ ኤም ኦፍ የምክትል ፕሬዚደንት ካማላ ሀሪስ ባለቤት ናቸው። በትናንትናው ቀን ባደረጉት ንግግር የካማላ ሀሪስን ሰውኛ ጸባያት ለማጉላት፣ ሀገርን ለማስተዳደር ደግሞ ምንኛ ብቁ መሆናቸውን ለማስረዳት እና ለማሳየት ሞክረዋል። በፍቅር የወደቁበትን ጊዜ፣ በጋራ ያሳደጓቸውን ልጆች ሁኔታ፣ እንዲሁም ደግሞ ሁለቱ የተለያየ ሃይማኖት ውስጥ ያሉ ሰዎች ቢሆንም በመቻቻል

እንዲሁም ለሌሎች ተምሳሌት በሚሆኑ ሁኔታ ውስጥ እንዴት እየኖሩ እንደሆነ ለማሳየት ጥረዋል። በከሞላ ጎደል የእሳቸውን ንግግር እንግዲህ ከትናንት ቀደም ብለው የተሰሙት አብዛኞቹ የፖለቲካ ሰዎች ንግግሮች በፖሊሲ በስትራቴጂ እና ጠንከር ባሉ ጉዳዮች ላይ የሚያተኩሩ ናቸው። እሳቸው ግን የባለቤታቸውን ከአስተዳዳሪነት የዘለለ

ምን አይነት ሰው እንደሆኑ የቤት ውስጥ ጸባያቸውን አንስተዋል። በአጠቃላይ ደግሞ የቁልምጫ ቃላትን በተደጋጋሚ ሲጠቀሙ ተሰምተዋል። እሳቸው ጆይፉል ዋሪየር ይሏቸዋል፣ ባለቤታቸውን። አስደሳች ተፋላሚ ማለት ነው። እንግዲህ እሷም እሳቸው ለፕሬዚደንትነት ቢበቁ ለአሜሪካውያን መብትና መልካም ጥቅም የሚፋለሙ ሰው ስለመሆናቸው ምስክርነት ለመስጠት ነው ብቅ ያሉት ዳግላስ ኤምሆፍ መልካም

ሀብታሙ፣ እንግዲህ የነኚህ ተናጋሪዎች የሚያቀርቧቸው የሚሰሙ መልእክቶች የተለየ ትኩረት ያገኛሉ። ቀደም ብለን በሌሎች ዘገባዎች እንደ ጠቆም ነው የቀድሞ ፕሬዚዳንት ባራክ ኦባማ ከተናጋሪዎቹ እንደውም ይበልጥ ይጠበቁ ከነበሩት ተናጋሪዎች አንዱ ናቸው። በርከት ያሉ የሚያወያዩ ትኩረት የሚስቡ ንግግሮችን አሰምተዋል።

እዚያ የተገኙት ታዳሚዎች አብዛኞቹ የፓርቲ ተወካይ የሆኑ ናቸው። ምን አይነት ምላሽ ነበራቸው? አንዳንዶቹን የማነጋገር እድል አግኝተህ ነበረ? አሉላ፣ እንደምታውቀው ባራክ ኦባማ

በአሜሪካ ፕሬዚደንታዊ ታሪክ ውስጥ እንዲህ በጣም የጎላ ስም ካላቸው መሪዎች መካከል አንዱ ናቸው። በተለይ ደግሞ የዲሞክራቲክ ፓርቲው ሲነሳ በቅርብ ጊዜ ውስጥ እሳቸው ባላቸው ንቁ ተሳትፎና ባላቸው ተጽዕኖ ፈጣሪነትም ይታወቃሉ። ስለዚህ እሳቸው በዚህ መድረክ ላይ ተገኝተው ንግግር ማድረግ ካማላ ሃሪስን መደገፋቸው ከባለቤታቸው ጋር ሆነው

መልካም መልካም ቃላቶቻቸው መናገራቸው ያለውን ፋይዳ በተመለከተ ነው። እዚህ የተገኙ የዲሞክራቲክ ፓርቲ ተወካዮችን ያነጋገርናቸው፣ የተወሰኑት ሀሳባቸውን ሊሰጡን ተስማምተዋል። ከእነሱ መካከል ራይሌ ጃክሰን ከኮሎራዶ የመጡ ተወካይ ናቸው። አንጀላ አንደርሰን ከኒው ጀርሲ፣ ኤንጀል ቦልከስ ከቨርጂን አይላንድ እንዲሁም ሱፕራይም ሞር ከዊስኮንሰን ግዛት የመጡ ሀሳባቸውን የሰጡን ተወካዮች ናቸው። ሀሳባቸውን በአጭሩ ሰምተን እንመለሳለን።

በእጅጉ ደስ ብሎኛል። እሳቸው በቁጥ ያወቅኳቸው የመጀመሪያ ፕሬዚዳንት ሲሆኑ በመላ ፖለቲካዊ የስራ ህይወቴም ፈለጋቸውን ስከተል ቆይቻለሁ። በፕሬዝዳንትነት ዘመን ማግስት ህዝባዊ አገልጋይነት ምን መምሰል እንዳለበት መለኪያ ጠለሉን እሳቸውና ባለቤታቸው ሚሼል አረጋግጠዋል ብዬ አምናለሁ። በምሽቱ የሚናገሩትን ለመስማት ጓጉቻለሁ።

ፕሬዚዳንት ኦባማን እንወዳቸዋለን፣ እናምናቸዋለንም። መልካም ስራ ሰርተዋል። የተዋጣላቸው ነበሩ። የቀድሞ ፕሬዚዳንት ቢሆኑም በዚህ ምክንያት የሚናገሩት ዋጋ አለው። አንደኛ የሚታወቀው ነገር ባራክ ኦባማ በተፈጥሯቸው መሪ መሆናቸው ነው። ባለፈው ዘመናቸው ለአሜሪካ በእጅጉ ጥሩ ሥራ ሰርተዋል። በዲሞክራቲክ ፓርቲ ውስጥም ንቁ ተሳታፊ ናቸው።

ፓርቲውን አንድ ለማድረግም ስራቸውን ቀጥለዋል። የምሽቱ ስራቸው ዳር የያዘውንም ወይንም የቀረበውን ሁሉ ወደ አንድ ማምጣት ነው ብዬ አስባለሁ። አሁንም ድረስ ያልወሰኑ መራጮችን አሊያም በምርጫው ለመሳተፍ የማይሹትን የማነጋገር ኃላፊነቱ ያለው መሬት ላይ ባሉት አባላት እጅ ውስጥ ነው። ቀሪ ስራ አለ። ምክትል ፕሬዚዳንት ሐሪስ ሐሙስ ዕለት እጩነታቸውን በይፋ በሚቀበሉበት ጊዜ እዚህ ስለተገኙ አመሰግናለሁ ብለው ቀሪውን ጉዳይ ከግብ የሚያደርሱት ይመስለኛል።

ኦባማ ለሰጡን ኃይል እናመሰግናለን። ሆኖም በእነዚህ ጥቂት የመጨረሻ ቀናት ወደ ውጭ እንውጣና ስራችንን እንቀጥል።

ሀብታሙ እንግዲህ ቀደም ብለህ እንዳነጋገር ካቸው እንደ ተረዳዎትም ተስፋ አድርገው በጉጉት ሲጠባበቁ ባሉበት ሰአት ነው ያነጋገር ካቸው እንግዶች ይህን የፕሬዚዳንት ባራክ ኦባማ ተጽዕኖ ወይም ሚና ምንድን ነው የሚለው ድረስ ዘለቅ ብለው ስሜታቸውን አጋርተውሃል ወደ ዛሬው ምሽት ብትወስደን በዛሬው ምሽት ከሚጠበቀው ስነ ስርአት እንደው አንዳንዱን ጠቃቅስህልን ብንሰነባበት

መልካም፣ አሉላ። ዛሬ ምሽት እንግዲህ ለመጀመሪያ ጊዜ የሚኒሶታ ግዛት አስተዳዳሪ የሆኑት ሲም ወልዝ የምክትል ፕሬዚደንት እጩነታቸውን በይፋ የሚቀበሉበት ቀን ነው። እንግዲህ እሳቸው ፕሬዚደንት ጆ ባይደን በአሁኑ ምርጫ እንደማይወዳደሩ ይፋ ካደረጉ በኋላ እና ካማላ ሀሪስ ለዚህኛው ኃላፊነት ወይም ባላደራነቱን ከተረከቡ በኋላ የተመረጡ የእሳቸው ምክትል ይሆናሉ ተብለው ተስፋ የተጣለባቸው ትልቅ ፖለቲከኛ እንደሆኑ ይታወቃሉ።

በዚህ ሳምንት እሳቸው በምርጫ ቀስቀሳዊ ውስጥ ዋነኛ ተሳታፊ ሆነው ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ የዲሞክራቲክ ብሔራዊ ጉባኤው ላይ ትልቅ ቁልፍ ሚና ባለው መድረክ ላይ ንግግር ያሰማሉ፣ ተጨማሪ ድጋፍ ይጠይቃሉ፣ ተጨማሪ ተወዳጅነትን ለማትረፍ ጥረት ያደርጋሉ ተብሎ ይጠብቃል። ከዛ ጎን ለጎን ደግሞ በየቀኑ በተለያዩ ርዕሰ ጉዳዮች ላይ የሚደረጉ ውይይቶችና በዛ እዛ ንግግሮች ላይ እዛ ጉዳይ ላይ የሚያተኩሩ ንግግሮች ይሰማሉ።

የነጻነት ፍልሚያ በሚል መሪ ቃል ነው የዛሬ ንግግሮች ማነጣጠሪያቸው። የቀድሞው ፕሬዚደንት ዶናልድ ትራምፕ የአሁኑ የተፎካካሪ የሪፐብሊካኑ ተፎካካሪ ይሆናሉ ተብሎ የሚጠበቁት መሪ አደጋ ደቅነውበታል ተብሎ በሚታሰቡ መብቶችና አንዳንድ ነጻነቶች ዙሪያ

የካማላ ሀሪስ አስተዳደር ምን አይነት አማራጮችን ይዞ ብቅ ሊል እንደሚችል የሚሰማበትና በዚህ ዙሪያ ደግሞ ምስክርነቶች የሚደመጡበት ተጨማሪ ድጋፎች የሚጠየቁበት ነው። ቢል ክሊንተንን የመሰሉ የአሜሪካ የቀድሞው ፕሬዚደንቶች በዛሬ ሁለት ንግግር ያደርጋሉ። የቀድሞው የአሜሪካ የምክር ቤት አፈጉባኤ የሆኑት ኔንሲ ፖሎሲም እንዲሁ በዚህ ስፍራ ተገኝተው

ንግግሮቻቸውን ከሚያሰሙት ሰዎች መካከል አንዱ እንደሆኑ ይጠብቃሉ፣ በዛሬው ምሽት ማለት ነው። ነገ ላይ ደግሞ በይፋ ካማላ ሀሪስ የፕሬዚደንታዊ እጩነታቸውን በይፋ የሚቀበሉበት ቀን ነው። የመዝጊያው ቀንም ነገ ነው ተብሎ ነው የሚጠበቀው። ይህን ይመስላል አሉታ

መልካም ሀብታሙ። አይናችን ሆነ ሽካጎን የጉባኤውን አዳራሽና አካባቢ ብቻ ሳይሆን ሽካጎን ጎብኘት ታድርገህ ሌሎች አንዳንድ ቁም ነገር የምታጋራቸውም እንደምታመጣ ተስፋ አድርጋለሁ። ነገ እናገኘሃለን ሀብታሙ። እግዜር ይስጥልኝ። መልካም ምሽት፣ መልካም የስራ ቆይታ። በጣም አመሰግናለሁ አሉላ። ለአንተ መልካም ምሽት፣ ለአድማጮችም መልካም ምሽት ይውላችሁ።

ክቡራትና ክቡራን አድማጭ ተመልካቾቻችን የሺካጎን የዲሞክራት ፓርቲ ጉባኤ ውሎና ሁለተኛ ቀን ምሽት በምን ይዞታ ላይ እንዳሳለፈ ነበር የተመለከታችሁት። ዛሬ የሦስተኛውንም ቀን ተከታትለን በነገው ምሽት ስርጭታችን እናቀርባለን። አሁን ግን ወደ ሌላ ዓለም አቀፍ ርዕሰ ጉዳይ ነው የምንወስዳችሁ። ወደ ናይጄሪያ ይወስድናል። የናይጄሪያ ኃይሎች ታፍነው የተወሰዱ የህክምና ተማሪዎችን ፍለጋ ላይ መሆናቸውን ያመለክታል። የናይጄሪያ ፖሊስ

ባለፈው ሐሙስ በታጣቂዎች የታገቱ የተወሰዱትን ሀያ የህክምና ተማሪዎች ፍለጋ ላይ መሆኑን። ተማሪዎቹ የታገቱት በአንድ የህክምና ጉባኤ ላይ ለመሳተፍ በጉዞ ላይ ሳሉ ማዕከላዊ ቤኑ ግዛት ውስጥ ሞተር ብስክሌታቸው ከተጠለፈ በኋላ መሆኑ ተመልክቷል። ቲሞቲ አቤዙ በዚህ ዙሪያ ያደረሰንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቅርበዋለች። የቤኑ ግዛት በታገቱ የህክምና ተማሪዎች ዙሪያ ምርመራ መጀመሩንና

ታጋቾቹን ለማስመለስ የታክቲክ ቡድን ማሰማራቱን የግዛቱ ፖሊስ አዛዥ ሰኞ ለት አስታውቀዋል። ነገር ግን ቡድኖቹ እስካሁን ምንም አይነት ስኬት እንዳላገኙም አመልክተዋል። ከጆስ እና ከማይዱጉሪ ዩኒቨርሲቲዎች የተውጣጡ ሀያ የህክምና ተማሪዎች አብሯቸው ይጓዝ ከነበረ ሐኪም ጋር በምስራቅ ኢንጉ ግዛት የተዘጋጀ ጉባኤ ላይ ለመሳተፍ ሲጓዙ ነበር ቤኑ ግዛት ላይ የታገቱት

ታጋቾቹን ለማግኘት እየተደረገ ባለው ጥረት እስካሁን ምንም ፍንጭ አለመገኘቱን የቤኑ ግዛት ፖሊስ የህዝብ ግንኙነት ኃላፊ የሆኑት አኔን ካትሪን በስልክ ለአሜሪካ ድምፅ ተናግረዋል። ቡድን አንቀሳቅሰናል፣ ግን እስካሁን ከነሱ የሰማነው ምንም ነገር የለም። በእገታ ዙሪያ የሚደረግ ምርመራ በሚስጥር የተጠበቀ ስለሆነ

የሆነ ስኬት እስከሚገኝ ድረስ ዝርዝር መረጃውን መስጠት አንችልም። እስካሁን ግን ምንም አዲስ ነገር የለም። በተማሪዎቹ ላይ የተፈጸመው እገታ በአፍሪካ በህዝብ ብዛት ቀዳሚ በሆነችው ሀገር የሚታየው የደህንነት እጦት ዙሪያ ከፍተኛ ውግዘትን አስከትሏል። የሀገሪቱ ባለስልጣናት ላለፉት በርካታ ዓመታት የአካባቢው ማህበረሰብ ሽፍታ እያለ ሚጠራቸውን ታጣቂ ቡድኖች ለመቆጣጠር ጥረት ሲያደርጉ ቆይተዋል።

ብሔራዊ ፖሊስ የሕክምና ተማሪዎቹን ለማግኘት በሚደረገው ጥረት ሄሊኮፕተሮች፣ ሰው አልባ አውሮፕላኖችና ልዩ የታክቲክ ቡድኖች እንዲመደቡ ባለፈው ሳምንት መጨረሻ ላይ ትዕዛዝ ሰጥቶ ነበር። የናይጄሪያ የሕክምና ተማሪዎች ማህበር እገታውን አስመልክቶ ባወጣው መግለጫ አጋሾቹ የተማሪዎቹን ስልክ በመጠቀም 31,400 የአሜሪካ ዶላር እንዲከፈላቸው መጠየቃቸውን አስታውቋል።

ተማሪዎቹ ጉዳት ሳይደርስባቸው እንዲለቀቁም ባለስልጣናቱን አሳስበዋል። የማህበሩ ፕሬዝዳንት ሞሰስ አንውቢያ እንደሚሉት ተማሪዎች ጓደኞቻቸው ካልተለቀቁ የተቃውሞ ሰልፍ ማካሄድ እንደሚጀምሩ እየተናገሩ መሆናቸውን አስረድተዋል። እስከ አሁን እያገኘ ነው ያለው ምላሽ የጸጥታ አካላት ጉዳዩን እየተከታተሉ መሆኑንና መረጋጋት እንዳለብን ብቻ ነው።

በተጠለፉ ጓደኞቻችን ስልክ ይደወላል። ተማሪዎች መነሳሳት ጀምረዋል። አሁን እንዴት የደህንነት መመሪያዎችን ማክበር በምንችልበት መልኩ እንደምናካሂደው እያየን ነው። ነገር ግን ከዚህ ሰዓት ጀምሮ ምን ሊፈጠር እንደሚችል ዋስትና መስጠት አንችልም። የዲሞክራሲና የልማት ማዕከል የተሰኘ ተቋም ያወጣው መረጃ እንደሚያሳየው በምዕራብ አፍሪካ የምትገኘው ናይጄሪያ እንደ አውሮፓያን አቆጣጠር በ2023 ብቻ

አራት ሺህ ሰዎች መታገታቸውን የመዘገበች ሲሆን ይህም በአጠቃላይ በምዕራብ አፍሪካ ከተፈጸሙ ተመሳሳይ እገታዎች 58 ከመቶውን የሚይዝና ባለፉት አምስት ዓመታት ከተመዘገበውም የሚበልጥ መሆኑ ተመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን ለረቡዕ ምሽት ያሰናዳ ናቸው እነኚሁ ነበሩ። ነገ ሐሙስ ተመልሰን እንገናኛለን። ለአሁኑ በዚህ ተሰናበትን። ሰላም፣ ደህና አደሩ።